ለጠቅላይ ሚኒስትር አብይ አህመድ የተበረከተው የኖቤል ሽልማት ለኢትዮጵያና ለአካባቢው ሀገሮች ተስፋ የፈነጠቀ ነው ብለዋል ፕሬዚደንት ሳህለ ወርቅ ዘውዴ። የኖቤል ሽልማቱ ጥንታዊቷን ሀገር ኢትዮጵያን ለዓለም የማስተዋወቅ አጋጣሚ ፈጥሯልም ብለዋል ፕሬዚደንቷ። ፕሬዚደንት ሳህለ ወርቅ ለኖቤል ሎሬቱ ጠቅላይ ሚኒስትር አብይ አህመድ ባዘጋጁት የራት ግብዣ ላይ የተገኘው እስክንድር ፍሬው ተጨማሪ አለው። በዚህ ዝግጅት ላይ የታደማችሁን ሁሉ በጣም እናመሰግናለን። ኢትዮጵያ የተወደሰችበት ታሪኳ የተወሳበት የኦስሎ መድረክ ለትናንቱ ስነ ስርዓት፣ ለደመቀው አቀባበል ምክንያት ሳይሆን አይቀርም። በመደበኛ በረራ ከህዝብ ጋር ተሳፍረው የሄዱት በኢኮኖሚ ክላስም የበረሩት ጠቅላይ ሚኒስትር አብይ አህመድ ነገሩን ቀለል አድርገው መያዛቸው ያስታውቅ ነበር። አቀባበሉን መዘገብ ለሚፈልጉ የመገናኛ ብዙሃን ጥሪ የተደረገበት ሁኔታና ሌሎች የጥድፊያ አካሄዶች የዝግጅቱን ድንገተኛነት ያንጸባረቁ ናቸው። ፕሬዚዳንት ሳህለወርቅ ዘውዴ በብሔራዊ ቤተ መንግስት ያደረጉት የራት ግብዣ ደግሞ የአቀባበሉ ስነ ስርዓት ማጠቃለያ ነበር። ፕሬዚዳንቷ ንግግራቸውን የጀመሩትም የኢትዮጵያው ጠቅላይ ሚኒስትር ሽልማቱን ማሸነፋቸው የፈጠረውን ስሜት በማጋራት ነው። ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ የ2019 የሰላም ሽልማትን ተሸልመው በዛሬው ዕለት አገራችን ገብተዋል። የአዲስ አበባና የአካባቢዋ ሕዝብ በማለዳ በብዛት በመውጣት የሚገባቸውን ደማቅ የጀግና አቀባበል አድርጎላቸዋል። ክቡር ጠቅላይ ሚኒስትር እንኳን ደህና መጡ። ኢትዮጵያውያን በሙሉ እንኳን ደስ አለን። ለጠቅላይ ሚኒስትር አብይ አህመድ የተበረከተው የኖቤል የሰላም ሽልማት ጥንታዊቷን አገር ለዓለም የማስተዋወቅ አጋጣሚ የፈጠረ መሆኑንም ፕሬዚዳንቱ አመልክተዋል። እኛን ኢትዮጵያን በጣም አኩርተውናል። አንገታችንን ከፍ አድርገናል። ኢትዮጵያችን ከፍታ ላይ እንድትወጣ አድርገዋል። መላው ዓለም ኢትዮጵያ ስለምትባለዋ ታላቅና ጥንታዊት አገር በተመሳሳይ ሰዓት እንዲሰማ ሆኗል። መብራት እንዲበራባት ሆኗል። አገር ሲወቀስ፣ አገር ሲተች፣ አንገት መድፋት፣ መሸሸጊያ ቦታ ማጣት ምን እንደሆነ ያዩ ሰዎች ትርጉሙን በበለጠ ሊረዱ ይችላሉ። ሽልማቱ በግጭቶች በሚታወቀውና ችግሮች ባልተለዩት የአፍሪካ ቀንድ ቀጠና መነቃቃትን ሊፈጥር እንደሚችልም እምነታቸውን ገልጸዋል። ፕሬዚዳንቷ የተስፋ ንፋስ በቀጠናችን እንዲነፍስ አድርጓል። ይህ ያለንበት ቀጠና ብዙ ችግርና ብዙ ፈተና ያየ ነው። ብዙ ዋጋ የተከፈለበትም ነው። የአፍሪካ አንድነት ድርጅት ወደ አፍሪካ ሕብረት በተሸጋገረበት ወቅት የአፍሪካ ቀንድ አብዛኛው አገሮች የእኛንም ጨምሮም አስርተ ዓመታትን ባስቆጠረ የእርስ በርስ ጦርነት የተዘፈቁበት፣ የተስፋ ጭላንጭል የጠፋበት ጊዜ ነበር። በአንጻሩ ሌሎች የአፍሪካ ክፍሎች ብዙም የጎላ ችግር አልነበረባቸው። ዛሬ የተገላቢጦሽ ሆኖ ነው የምናየው። አንዳንድ የአፍሪካ አካባቢዎች በርካታ ችግሮችን እየተጋፈጡ ነው። ይህ የኖቤል ሽልማት አንድ ትልቅ የተስፋ ምንጫችን ነው። ለተደረገላቸው አቀባበል ያመሰገኑት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በሚገባት ደረጃ ማገልገል እንደሚገባ አሳስበዋል። ትናንትና ከትናንትና ወዲያ በኦስሎ እና ስቶኮልም በነበረን ቆይታ የማናቃትን ኢትዮጵያ እና ልኳን ለማወቅ እድል አግኝተናል። ለካ እኛ ኢትዮጵያውያን አላወቅ ነውም እንጂ ትልቅ ታሪክ ያላት የተከበረች ሀገር ናት ኢትዮጵያ። አጋጣሚው ተጠቅሞ ነገስታቶቹ፣ መሪዎች የፓርላማ አባላት፣ ምሁራን ስለ እኛ ሀገር ታሪክና ትልቅነት ሲናገሩ፣ ሀገራችን ስላልገባችን በሚገባት ልክ እያገለገልናት እንዳልሆነ ተሰምቶን ነው የተመለስ ነው የወከላችሁን ሽልማቱን እንድናመጣ ብቻ አይመስለኝም የወከላችሁን ይህንንም መልእክት እንድናመጣ ጭምር ነው። ትናንት ምሽት በብሔራዊ ቤተ መንግስት በተካሄደው የራት ግብዣ ስነ ስርዓት ላይ ከፍተኛ የፌዴራልና የክልል መንግስታት ባለስልጣናት፣ የተፎካካሪ ፓርቲ መሪዎች፣ አምባሳደሮች፣ ዲፕሎማቶች፣ ታዋቂ ግለሰቦች ና ሌሎች እንግዶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው